የባለሙያ ውይይት በወቅታዊ ርዕሰ ጉዳይ ትኩረት፣ በዩናይትድ ስቴትስ ኢሚግሬሽን ነክ አዳዲስ ገጽታዎች። ጉዳዩ በእጅጉ በማነጋገር ላይ ያለና በዩናይትድ ስቴትስ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ነው። አዲሱን የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ እና ይመጣሉ የተባሉ ለውጦችና እንደምታዎች ቀረብ አድርጎ በጥልቀትና በትኩረት ለመመርመር የሚጥረው ይህ ተከታታይ ውይይት ለምሽቱም ሁለተኛውን ክፍል ይዞ ቀርቧል። ተወያዮች የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻሜለህ በዋሽንግተን ዲሲና ና ቨርጂኒያ በጥብቅና ሥራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ሥራ የተሰማሩ ናቸው። እንግዶቹን ያዋየው አሉላ ከበደ ነው። ባለፈው ሳምንት በቀደመው ውይይቱ ካነሳውና በእንጥልጥል ደረገው ጥያቄ ይጀምራል። ፍጹም ወደ አንተ ልሻገር ነው። ቀደም ብላችሁ በዘረዘራችኋቸው ምክንያቶች አንድ ይሄ ጉዳይ የሚያሳስበው አዲሱ የፕሬዚዳንቱ ትእዛዝ ተፈጻሚነት ሊኖረውና ና ችግር ላይ ሊጥለኝ ይችላል ወይ የቤተሰቤን አባል ብሎ ያሰበ ሰው ወደ ሕግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? በየሚ የተገለጸው አይነት ከሕግ አስፈጻሚ አካላት ጋር የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮችስ ይኖሩ ይሆን? መልካም እንግዲህ፣ በመጀመሪያ ደረጃ እዚህ ሀገር ፈቃድ ያለው ሰው ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሄድ። ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄድ። ወርቅ ፐርሚትም ያለው ወርቅ ፐርሚቱን ይዞ ይሂድ። መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄድ ማሳየት ይችላል ማለት ነው። ወርቅ ፐርሚት የሌለው ግሪን ካርድ የሌለው ግን ማመልከቻ የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀትም ጭምር በቦርሳ ውስጥ ይዞ ይሂድ። በህግ ጠለላ ስር ያለውን ሰው ነው የማወራው። ምክንያቱም በህግ ጠለላ ስር ካለ ከብዙ ነገር ትድናለ። ከአንድ ቀን እስርም ከሁለት ቀን እስርም ፍርድ ቤትም ከመቆም ትድናለ ማለት ነው። ስለዚህ ፈቃድ ያላቸው ሰዎች የፈቃዳቸውን የሚያሳይ ነገር ቤታቸው ሳይሆን በእጃቸው ይዘው ሄዱ። ፈቃድ የሌላቸው ሰዎች ራሳቸው ጋር ገመድ እንዳይጠመጥሙ፣ ምንም ማመልከቻ የሌላቸው ማመልከቻቸው እምቢ የተባለ ሰዎች ግን ባዶ እጃቸውን ይሂዱ። ስለዛ ጉዳያቸው ግን ለፖሊስም ሆነ ለሚይዛቸው ሰዎች እንዳይናገሩ መንገድ ላይ አቁሙ። አሁን አንዳንድ ስቴቶች እንደሰማሁት ኦክላሆማ ሜሪላንድም ቨርጂኒያም መንገድ ላይ እያቆሙ ሰው መጠየቅ የተጀመረበት ሁኔታ አለ። የዛ ሰለባ እንዳይሆን ህጋዊ ፈቃድ የሌለው ሰው በእጁ እሱን ለእስርና ለእንግልት ወይም ለዲፖርቴሽን የሚዳርጉ ነገሮችን ይዞ እንዳይሄድ ማለት ነው መንገድ ላይ። እቤቱ ደግሞ ሆኖ ፖሊስ ቢያንኳኳ ፈቃድ አለ ወይ ከፍርድ ቤት ትእዛዝ አለ ወይ ከሌላው፣ አትክፈትለት ወይም አትክፈችለት። ይሄ ነው። ሌላው አሁን ይሄ ህግ ማጥበቅን የያዘው ማለት ትናንሽ ነገሮች እንደ ትልቅ ይቆጠራሉ። አድራሻ ስትለውጥ ወይም ስትለውጪ፣ አድራሻ መለወጥሽን ማሳወቅ አለብሽ ለኢሚግሬሽን። በኋላ ደግሞ ይህ እንደ ጥፋት እንዳይለወጥ ማለት ነው። ይህን በእንዝላልነት አያደርገውም። ሌላው ነገር በህግ ጥላ ስር የሌሉ ሰዎች ወደ ህግ ጥላ ስር እንዲሄዱ እመክራለሁ። ማለት እስካሁን ሳያመለክቱ በማወላወላ ያሉ ሰዎችና እዚህ ሀገር መቆየት ካሰቡ ቶሎ ማመልከቻቸውን ያስገቡ። ሁለተኛ ነገር ደግሞ ከዚህ በፊት አመልክተው እምቢ የተባሉ ሰዎች በተለያየ ምክንያት አሁን ኬዛቸው እንደገና እንዲታይላቸው ከጠበቃ ጋር አይነጋገሩም። የድሮ ጠበቃቸውን ፈልገው ያነጋግሩ ማለት ነው። በአጠቃላይ እውነተኛ ህግ አማካሪ ጋር ይነጋገሩ። ሶስተኛ ነገር አገር ቤት ያሉ ማመልከቻ አመልክተውላቸው እሺ ተብለው ቪዛ ተሰጧቸው አገር ቤት ያሉ፣ ለምሳሌ አሁን አንደኛ የኔ ባለጉዳይ ቤተሰብ አሁን የመጣው ቪዛውን ይዘው ቁጭ ያሉ ሰዎች አሉ። ይሄ ከመፈጸሙ በፊት ትኬታቸውን ገዝተው ይግቡ እዚህ ማለት ነው። ያንንም እመክራለሁ ሌላው አሁን እዚህ ማዘጃጋ ያልተጻፈው ግን ከዚህ ከትዕዛዙ ውጭ አዲስ የኢሚግሬሽን ህግ ሊወጣ ይችላል። ያም የሚወጣው እንደ ካናዳና እንደ አውስትሬሊያ ወይም እንደ ሌሎች ሀገሮች የቤተሰብ የዝምድና ኢሚግሬሽን ሳይሆን ለአሜሪካ ኢኮኖሚ በሚጠቅም መልኩ የተማሩ ሰዎች ወይም ፕሮፌሽን ያላቸው ሰዎችን ለማስገባት የሚገፋፋ ህግ ነው ሊወጣ እየታሰበ ያለው ወደፊት፣ እንግዲ ስለዚህ እናት፣ ወንድም፣ እህት ምን አመጣለሁ የሚል ሰው የሚያስብ ሰው ካለ አሁኑኑ ማመልከቻውን ያስገባ ማለት ነው። አምስት አመት ግሪን ካርድ ኖሮት በተለያየ ምክንያት ለዜግነት ማመልከት ያልፈለገ ሰው ወንጀል ያልፈጸመና ሌላም ቢ የሚያስብለው ምክንያት የሌለ ሰው ለዜግነት ቢያመለክት እመክራለሁ እና እንደዚህ እንደዚህ አይነት ነገሮችን ከጠበቃው ጋር እየተመካከሩ ማድረግ ነው እኔ የምመክረው። ሌላው ነገር ፕሮሰስ ላይ ላሉ ኬዞች ፍርድ ቤትም ወይንም አሳይለም ኦፊስ ላሉ ኬዞች በፊት ያቀረብከው ማስረጃ ከሌ ማ እችን አስገብቶ አግኝቷል ከሌ ቦክ ብዙ ማስረጃ አላስፈለገውም የሚለውን ተውና ተይና አሁን አዲስ በተሰራጨው ሜሞራንድ መሰረት አንድ የአሳይለም ወይንም ደግሞ ማንኛውንም የግሪን ካር ማመልከቻ ለመስጠት አሁን የማስረጃዎች ጉዳይ በጣም ጠበቅ ስላለ፣ በፊት ከሚቀርበው የበለጠ ብዙ ማስረጃ ስለሚያስፈልግ ማስረጃ ማሰባሰብ ጉዳይ ላይ ከጠበቃ ጋር ተመካክሮ አዳዲስ ማስረጃውንና ያለውን ደግሞ ማስረጃ ማጠናከር ያስፈልግ ወደ ሌሎች እንግዶች ከመሻገር በፊት የመጨረሻዋ ነጥብ ላይ ከዚህ ቀደም ያስገቡት እንዲሆኛለው እንዲህ ያሉ ሁኔታዎች ደርሰውብኛል የሚሉትን የሚለውጥ ነገር አለማድረግን ቀደም ብላችሁ ጠቅሳችኋልና፣ እንዴት ይዛመዳል ይሄ ማስረጃ ፍለጋው ለቀረበውና ኢሚግሬሽን መስሪያ ቤት ለገባው ተጨማሪ ወይንም ያን የተናገሩትን ነገር የሚያጠናክር ማስረጃ ከማቅረብ ባሻገር ታሪኩን የሚያፋለስ ነገር ማድረግ ይችላሉ? አዲስ ማቅረብ ይችላሉ? እሱ ጋር ጥርት እንዲል ነው። ሁለት አይነት ነገር ነው። አንደኛ ለምሳሌ ከዚህ በፊት አመልክቶ እምቢ የተባለ ሰው አለ፣ ግን አሁን ያንን ሁኔታ ሊለውጥ የሚችል አዲስ ማስረጃ ካለ በማጠናከር እንዲሰራ ማለት ነው። እምቢ ተብያለውና ብለው ቁጭ ከሚል ሁለት ሶስት አመት ያንን ከጠበቃው ጋር ተነጋግረው እምቢ የተባለብን ለምሳሌ አሁን የኢትዮጵያ የሰብአዊ መብት ሁኔታ የዛሬ ሁለት አመት ከነበረው በጣም በባሰ ሁኔታ ነው ያለ። ያንን ሊያጠናክር የሚችል አዲስ ማስረጃ ማስገባት ማለት ነው። ሌላው ደግሞ አሁን እምቢ ያልተባለ ኬስ፣ ግን አሁን ለምሳሌ የኢሚግሬሽን ኬስ ፍርድ ቤት ውስጥ ሁለት ሶስት አመት ይቆያል፣ እንደም አሁንማ አራት አመትም ይቆያል ግን ከዚህ በፊት ያስገባው ማመልከቻና ማስረጃ አለ ያ በቂ ነው ብሎ አለማሰብና አሁን በፊት ከተጠየቀው የባሰ በጣም ብዙ ማስረጃዎች ነው የሚጠይቁት እየጠየቁም ያሉት ማለት ነው። ስለዚህ ያንን ሊያጠናክር የሚችል አዲስ ማስረጃ መሰብሰብ ማለት ነው። መልካም። የሚ ወደ አንቺ ልመጣ ነው። የቀረቡት ሀሳቦች ላይ የሚታከል ካለ ታብራሪ ልናለሽ። ቀደም ብሎ ከተነሱት የመጀመሪያ ረድፍ ውስጥ ካስቀመጣቸኋቸው በሶስት ከፍለሽ ከገለሻቸው የመጀመሪያውን ነው ያስቀደም ነው። በሁለተኛውና በሶስተኛ ያስቀመጥ ሻቸው ቡድኖች አሉ። ወንጀል ፈጽሞ የተገኙ ፣ ማመልከቻ ጨርሶም ያላስገቡ። ወንጀል ፈጽሞ የተገኙ ሰዎች ምን አይነት ወንጀል፣ በምን አይነት ሁኔታ ራሳቸውን መከላከል ይችላሉ? ማመልከቻ ሳያስገቡ ፈጽሞ ቁጭ ብሎ የነበሩ አሁን በመጨረሻው ፍጹም ከጠቃቀሳቸው ጭብጦች በተጨማሪ ምን አይነት ጉዳዮች ሊዘጋጁባቸው፣ ሊያውቁ ይገባል? ሰፊ ጥያቄ ነው። ከላይ ያለውን ለመመለስ እሞክራለሁ። ቅድም ስም ባለው ላይ ለመጨመር የፈለግኩት በተለይ ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ ማንም ሰው ከአምስት ዓመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን በአስቸኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ። አሁን ወንጀልን በሚመለከት ሰፊ ነው ያልኩት፣ እያንዳንድ ክፍለ ግዛት የራሱ የሆነ የወንጀለኛ መቅጫ ሕግ አለው። በእነኛ ሕግጋት ውስጥ አንድ ሰው አንድ ጥፋትን ከትንሽ ነገር ሊሆን ይችላል፣ ለምሳሌ አለመንጃ ፍቃድ መንዳት ሊሆን ይችላል፣ ወይንም መንገድ መሻገር የሌለበት ጋር ተሻግሮ ሊሆን ይችላል። እስከ ትልቁ እስከ ሰው መግደል ደረጃ ወንጀል ድረስ ያሉት በተለያየ ያው አንቀጾች እየተከፋፈለ ይገኛል። እንግዲህ እነኚህ ነገሮች አንድ ሰው ባለበት ክፍለ ግዛት ውስጥ ወንጀልን ከፈጸመ በኋላ ይታሰራል። በእስር ቤት ከጨረሰ በኋላ ሲፈታ እንግዲህ ይሄ የታሰረበት ወንጀል የኢሚግሬሽን ካንስኮንስ ወይም የኢሚግሬሽን ምን አይነት ነገሮችን ሊያመጣ ይችላል ተብሎ ይጠየቃል። አንድ ነገር ማወቅ ያለበት ሰው ሁሉ ምንድን ነው ማንኛውም ሰው በወንጀል ሲከሰስ አሻራው ይወሰዳል። ያ አሻራ ወዲያውኑ ለዲፓርትመንት ኦፍ ጃስቲስ ወይንም ለፌዴራል እንትኑ ወዲያውኑ ይሄዳል። ስለዚህ ማንኛውም ሰው በሚታሰርበት ጊዜ አሻራው ወዲያውኑ ወደዛ ይሄዳል። ከዛ በኋላ ከታሰረ እና ምን ካለ በኋላ እንግዲህ አንዳንድ ክፍለ ግዛቶች ከኢሚግሬሽን ጋራ በመተባበር ያንን ሰው ስራቱን ከጨረሰን በኋላ እዛው እስር ቤት ውስጥ ይይዙትና ኢሚግሬሽን መጥቶ ከእስር ቤት ብድግ አድርጎ ወስዶት ወደ ኢሚግሬሽን እስር ቤት ይወስደው እና ከዛ በፍርድ ቤት ከሀገር እንዲወጣ ይደረጋል። ይባረራል ማለት ነው። አሁን አንዳንድ ከተሞች እኛ ጋር በተለይ ይሄ በጣም የገነነ ነው። እንደገና አሁን ወደ ዋሽንግተን ዲሲ አካባቢ ሌሎችም ግዛቶች አካባቢ ይህንን እየሞከሩ ነው። ግን አንዳንድ ከተማዎች ሳንክቹሪ ሲቲ የሚባለውን ነገር እያደረጉት ሳንክቹሪ ሲቲ ማለት ምንድን ነው? እንደው ወስደው ይሸሽጋሉ ማለት ሳይሆን፣ ሳንክቹሪ ሲቲዎች የሚሉት እኛ ፖሊሶቻችን እዚህ ያለውን ወንጀል ለመከላከል ነው እንጂ ከፌዴራሉ ጋራ ተባብሮ ሀገር ማባረር ነገር ላይ እኛ እዛ ውስጥ አንገባም ስለዚህ ሰዎች ሲታሰሩ ያው አሻራው እናንተ ይደርሳቸው። ከፈለጋችኋቸው ልትወስዷቸው መታችሁ ውሰዱ እንጂ እኛ ከእናንተ ጋር አንተባበርም። እነሱን መታሰር ካለባቸው ውጭ አንድ ሰከንድም እንኳን አናስርም ለእናንተ ብድግ አድርገን አን እኛ ከእናንተ ጋር የምንተባበረው የለም። ኢሚግሬሽን ስታትሳቸው ምን እንደሆነ አንጠይቅም። በዚህ አይነት መልኩ ከእናንተ ጋር ህብረት አናደርግም የሚሉት ነው። አሁን ይሄ ጥቅሙ ምንድን ነው? አንደኛ ከፖሊሶቹ አንጻር እዚሁ ብቻ ወንጀለኛ ለሚፈጸሙ አግባብ ያለውን ቅጣት ይቀጣሉ። ሌላ ነገር ውስጥ አይገቡም። ይሄንን ባለማድረጋቸው ደግሞ ፌዴራሎች ማድረግ የሚገባቸውን ነገር እንዲያደርጉ ይገደዳሉ። ብዙዎቹ ሰዎች እንግዲህ በዚህ መሀል ላይ ምናልባት ጥቃቅን ወንጀል የሰሩ ሰዎች ወዲያውኑ ወደ ኢሚግሬሽን ደረጃ እንዳይጋለጡ ትንሽ ይከላከልላቸዋል ማለት ነው። ይሄ የሚሆነው ለምንድን ነው? በተለይ አዲሱ ፕሬዚደንት ትራምፕ ባወጣው ኢንቴሪየር ሴኪሪቲ ወንጀል ሰርቶ ፍርድ ቤት የተፈረደበት ሳይሆን በወንጀል የተከሰሰም ሰው የኢሚግሬሽን ሁኔታ ለምሳሌ ወረቀት የሌለው ከሆነ ወንጀል በመከሰሱ ብቻ ታስሮ ከሀገር ሊባረር ይችላል ብሎ ነው ያወጡት። ይሄ በጣም ከሕገ መንግስቱም ውጭ ነው ብለን ነው የምናምነው። ነገር ግን በጣም ደግሞ ኃይለኛ ነው ብለን እናምናለን። ስለዚህ ነው ይሄ የወንጀል ጉዳይ በጣም አሳሳቢ የሚሆነው ከዚህ አንጻር ይሄንን ነገር ሉላ አንተም ከዚህ በፊት ስንነጋገር ትንሽ አጫዎች አለው። እኛ የምናምነው አንድ ሰው እውነተኛ ችግር የማይኖረው ወንጀል እንዳለው ሲፋቅለት እንደሆነ እናስባለን። ስለዚህ አሁን እኔ ባለሁበት በሳን ሆዜ ካለን ከአቃቤ ህጉ ጋራ ንግግር ላይ ምን ያለ ነው? ምን አይነት ወንጀሎችን ለምሳሌ ምን አይነት ሰዎችን በምን አይነት ሁኔታ ብናቀርብለት እንዲህ አይነቱን ነገር ሙሉ ለሙሉ ከሬከርዳቸው ላይ ሊፋቅላቸው ይችላል። ምን ነገሮችን ያደረጉ እንዲህ ሊሆንላቸው ይችላል? ለምሳሌ በእውነት በህይወታቸው ለውጥን ያመጡ እንደገና ደግሞ ከዚች ከአንዲት ወንጀል በስተቀር የተለያየ ነገሮችን የኢሚግሬሽን መብቶችን ሊያገኙ ሲችሉ፣ ይቺ አንድ ወንጀል ብቻ ነገሮችን የምታሰናክልባቸው ከሆነች ይሄንን ነገር ጠበቆች ጽፈን አስረድተን ምን እንደሆነ የሰዎችን ጉዳይ እንትን ብለን ይሄ ነገር ከሬከርዳቸው እንዲፋቅላቸው የማስደረግን ነገር በጣም እየተባበሩ ያለ ለዚህ ነው ካሊፎርኒያ በተለያየ አይነት መንገድ ስደተኞችን ጉዳይ በሚመለከት እውነት ትልቅ ሰብአዊ ሚና እየተጫወተች ያለችው እዚህ ምክንያት ነው። መልካም፣ ይሄ የሁለት ነጥብ ሶስት ሚሊዮን መኖር የሚያስችል ህጋዊ ፈቃድ የሌላቸው ስደተኞችን አቅፋ የተለየ ከለላ ለማድረግ የምትጥር ክፍለ ግዛት ተለይታ ታውቃለች። ተለይታ መታወቅና ሌሎችም ፈለጉን መከተል ብቻ ሳይሆን በፕሬዚዳንቱም ትእዛዝ ይሄ በተለይ ከከተሞች አልፎ በግዛት ደረጃ ያን ከለላይ መስጠቱ ዝንባሌ ለመቋቋም የፌዴራል መንግስት የሚሰጠውን የገንዘብ ድጋፍ የማጠፍ፣ የመቀነስ፣ የመውሰድ ሀሳብ እንዳላቸው በዜና ዘገባዎች ወጥቷል። ምን አይነት ሁኔታ ሊመጣ ይችላል? በተከታይ ጥያቄ እንመለሳለን። ተክሌ ጋ ግን እንዳንጠፋፋ ሩቅ ወዳለው ወደ ቶሮንቶ ልሻገር። ተክሌ እነኚህ ሁኔታዎች ገፋፍተዋቸው ወደ ካናዳ የሚመጡ ሰዎች ቀደም ብለን ያነሳ ናቸው ለቤተሰባቸው ወይ ለራሳቸው ደህንነት አደጋ ላይ መጣላቸውን ከግምት አስገብተው የሚመጡ ሰዎች ምን ማወቅ አለባቸው? ምን አይነት ጉዳዮች የቤተሰብን ደህንነት ማስጠበቅ ይችሉ ይሆን? ሉላ ቆንጆ ጥያቄ ነው። እንግዲህ በተለይ በተለይ የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል በተለይ በካናዳ ግን ከአይደንቲቲ ነው። አንተ ማነ? እሱ እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ አይደንቲቲ ነው እና ሰዎች መዘጋጀት ያለባቸው ትልቁ ነገር ከተገኘ የልደት ወረቀቶቻቸውን ማዘጋጀት፣ የፓስፖርት ኮፒዎች ካሉ እነሱን ማዘጋጀት፣ ቀናቸው ያለፈም ቢሆን ማለት ነው፣ ባለፈም ቢሆን የትምህርት ማስረጃዎች፣ ሁለተኛ ደረጃ የጨረሱበት፣ እንደዚህ እንደዚህ አይነት የማንነታቸውን የሚገልጽ፣ የፖለቲካ ፓርቲ ውስጥ አባላት ከሆኑ ያንም ኮፒ ካላቸው ደረሰኞች ማዘጋጀት፣ ደብዳቤዎችም ወይም አፊዴቤት በቃለ መሀላ የተፈረሙ የተጻፉ ወረቀቶችም በጣም በጣም ትልቅ ማስረጃዎች ናቸው። አንዳንድ ጊዜ የስደተኛ ከሀገሩ ሲወጣ ተዘጋጅቶ ዶክመንት ሰነድ ጭኖ አይወጣም። አብዛኛው ሰው ነፍሱን ለማዳን ወይ ከእስራት አምልጦ ወይ ከድብደባ አምልጦ ከብዙ መከራ ችግር ደንግጦ አምልጦ የሚወጣ ነው እና ብዙ ስደተኛ እዚህ ሲደርስ ደግሞ፣ በተለይ መደበኛ ባልሆነው መንገድ አቋራርጠው የሚመጡ ሰዎች፣ በሜክሲኮ በደቡብ አሜሪካ አቋርጠው ብዙ ዞሮ የሚመጡ ሰዎች አሉ እና እነሱ እነሱ በተለይ መንገድ ላይ ይዘረፋሉ። ሰነዶቻቸው ያጣሉ። ስለዚህ ትልቁ ነገር ምንድነው? አንድ ካብሮ አደጉ አሜሪካ ውስጥ ሊኖር ይችላል፣ ካናዳ ሊኖር ይችላል፣ አውሮፓ እዛው ኢትዮጵያም ሊሆን ይችላል ከአብሮ አደጉ ሰው የተጻፈ ደብዳቤ ሊሆን ይችላል። እንደ ማስረጃ ያገለግላል። የመጀመሪያው ነገር ማን ነው። ሁለተኛው ደግሞ ወደዚህ በተለይ ዘመዶቻቸው እህት፣ ወንድም፣ አክስት፣ አጎት ያላቸው እዚህ ካናዳ ውስጥ ከአሜሪካ ድንበር ላይ መጥተው ጥገኝን መጠየቅ ይችላሉ። ግን ወንድምና እህት መሆንን በምን አረጋግጣለሁ? ያን የሚያረጋግጡ ሰነዶችን ማዘጋጀት አለባቸው። በትክክል ዝምድናቸውን የሚገልጹ ፕሮፎች ማለት ነው። እነዚህ ነገሮች አዘጋጅተው መጠበቅ አለባቸው። በዚህን መሰል ሁኔታዎች ውስጥ ማለፍ ግድ የሆነባቸው ቤተሰቦች መዘጋጀት ያለባቸውን ሌሎች አስፈላጊ ጉዳዮችም ተክለ ሚካኤል ያብራራል። አድማጮች፣ በወቅታዊው የዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተሰናዳው ልዩ የውይይት ፕሮግራም አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቻችንን የሚጌታቸውን አቶ ፍጹም አቻሜልህንና አቶ ተክለ ሚካኤል አበበን ለተሳትፏቸው እናመሰግናለን።